ተክለ ጊዜ ጣሊያንና ሊቢያ ከስምንት ዓመታት በፊት የተዋዋሉትን የመዋለ ንዋይ ፍሰት ስምምነት ሰሞኑን እንደ አዲስ እንደተነጋገሩበት ዘገባዎች ያሳያሉ። ምናልባት የውይይታቸው ትኩረት የነበሩት ነጥቦችን ባጭሩ ብታስረዳን? አዎ እንግዲህ ሸዋየ በሁለት ሺ ስምንት እንደ ጎርጎሪ ዘመን አቆጣጠር መሆኑ ነው ጣሊያን በጠቅላይ ሚኒስትር ሲልቪዮ በርሉስኮኒ ሊቢያም በማዕመር ጋዳፊ በተመራችበት ወቅት በሁለቱ ሀገራት መካከል የተደረገው ስምምነት ነበረ። ስምምነቱ ምንድን ነው? ጣሊያን ሊቢያ ውስጥ ቢሊዮኖች ዶላርስ ኢንቨስት እንድታደርግ ከሊቢያ ኤነርጂ የሀይል ኮንትራክት ስምምነት መፈራረሟ። ከዚህ ባሻገርም በርሉስኮኒ እና አሁን በሕይወት የሌሉ ማዕመር ጋዳፊ ጣሊያን ከሺ ዘጠኝ መቶ አስራ አንድ እስከ ሺ ዘጠኝ መቶ አርባ ሶስት ይሄም በኤውሮፓ አቆጣጠር ነው። ሊቢያን በቅኝ ግዛት በያዘችበት ጊዜ ላደረሰችው ውድመት ካሳ ለመክፈል ለመንገድና ለማዕድን ፕሮዬዎች በአመት ሁለት መቶ ሚሊዮን ዶላር ወጪ ለማድረግ የወዳጅነት ስምምነት የተሰየመው ውል ያመለክታል። አሁን ይሄንኑ ነው እንደ አዲስ የተነጋገሩበት ማለት ነው። አዎ፣ በቀጥታ እሱ ነው። በሌላ በኩል ሊቢያ ከሰሜናዊ አፍሪቃ ወደ ጣሊያን የሚፈልሱ ስደተኞች እንድትገታ ገታ በስምምነቱ ተካቶ ነበረ። ዋናው ይሄን ነበር ጣሊያን የፈለገችው በዚያን ጊዜ፣ ከዘጠኝ አመታት በፊት። እንደሚታወቀው እንግዲህ ሊቢያ አሁን የተረጋጋች ሀገር አደለችም፣ በምዕራቡ የሚደገፍ መንግስት በውጭ ቢቋቋምም ማለት ነው። ሊቢያ ባለችበት ሁኔታ ከጣሊያን ጋር በቀጣይ ሊኖራት የሚችለው ግንኙነት እንዴት ነው የሚታየው? እንግዲህ ይሄ ነው ዋናው ነገር ሸዋዬ። ምንድን ነው ጠቅላይ ሚኒስትር ማቴዎ ሬንሲ እንደሚሉት ከሆነ ስለዚሁ የጣሊያንና ሊቢያ አዲስ ግንኙነት እንበለው ሲናገሩ ባለፉት ወራት በየቀኑ ወደ ሊቢያ ወታደራው ሀይል ለመላክ አምስት ሺህ ወታደሮች ያስፈልጋሉ በማለት ወትውተውኛል። የጣሊያን መንግስት ትዕግስት በማድረግ ጸንቶ አይሆንም ሲል ቆይተዋል ካሉ በኋላ ንሆ አሁን በውይይትና ዲፕሎማሲ የሊቢያ ሁከት ለመግታት ቆርጠን ተነስተናል። ከብሔራዊ አንድነታው መንግስት የሊቢያ ቀጥታዊ ግንኙነት ይኖረናል፣ ድጋፍም እናደርግለታለን እያሉ ነው። እና አዲስ ግንኙነት ወደ መመስረት ገደማ እየሄደ ይመስላል። ጣሊያን ለበርካታ ጊዜያት ስደተኞች ወደ ሰሜን አውሮፓ ሀገራት የሚሸጋገሩባት መስመር ሆና ቆይታለች። ከሊቢያ ጋር የምታደርገው ይሄ ስምምነት የስደተኞችን ቁጥር በመቀነስ በኩል ምን ያህል ትርጉም ይኖረዋል ማለት ይቻላል? ምንም ትርጉም ይኖረዋል ለማለት አይቻልም። ምክንያቱም አሁን የተነጋገሩበት በሁለት ሺህ ስምንት የተስማሙበት እንደገና ገቢራዊ ለማድረግ እየመከሩ ይገኛሉ እና አሁን በቀጥታ ሊቢያ ስደተኞችን ትገታለች ብሎ ማሰብ ፍጹም አይቻልም። ቅድምም እንደ ጠቀሽው ራሴሽ ሊቢያ በአሁኑ ወቅት በሦስት ታላቅ ታላቅ የሆኑ ድርጅቶች እየታመሰች ነው የምትገኘው። የጦብሩክ ፓርላማ አለ፣ ወደ ምስራቁም ሌላ በአንድ ጄኔራል የሚመራ አለ እና ሁከቱ አለ። በሲርት በኩልም የእስላም ጽንፈኞች እየተንቀሳቀሱ ናቸውና አሁን በዚህ ስምምነት ከሊቢያ ወይም ከሰሜን አፍሪቃ ወደ ጣሊያን የሚፈል ስደተኞች ይገታሉ ብሎ ማሰብ ትንሽ ይከብዳል ብዬ አስባለሁ። ተክለ ጊዜ ገብረ ኢየሱስ በጣም እናመሰግናለን ከሮም። እግዜር ይስጥልኝ። እሺ እግዜር ይስጥልኝ ሾዬ።